የኢትዮጵያውያን አንድነት ዴሞክራሲ ድርጅት ከሌሎች የፖለቲካ ተቃዋሚ ፓርቲዎች ሆኑ ድርጅቶችም ጋር ያልተቀላቀለ ብቸኛ በመሆን የሚንቀሳቀስ ነው። ሊቀመንበሩ አቶ አድማሱ ኃይሉ በትግሉ ዓለም ካላቸው ልምድና ድርጅታቸው ብቻውን ምን ሊፈይድ እንደሚችል አመለካከታቸውን ይገልጻሉ። ጀርመን ሀገር ውስጥ ከ 32 ዓመት በላይ የቆየው ሲሆን ኮሚኒቲ ውስጥ ወይም ደግሞ በአፍሪካ ኮሚኒቲ ውስጥ ዋና ፕሬዚዳንቱ ሰርቻ ያለው ቡንድስ አፍሪካን ሽፈር አይን የሚለው ኮሚኒቲ ይዤ ፓርላማም ውድድር ገብቻ ለአፍሪካን ወርስኝ። እኔም እንግዲህ ወደ ኢትዮጵያ ገብቼ የመጀመሪያውን የኢትዮጵያውያን አንድነት ዲሞክራሲ ድርጅት የሚለውን ፓርቲ ያቋቋሚ ያለው በሀገሪቱ በርካታ የፖለቲካ ድርጅቶች ፓርቲዎችም ሆኑ ንቅናቄዎች በሚል መጠሪያ እንዳሉ ሲታወቅ፣ ይህ የራሷ ድርጅት እንደ ዋና ዋና ጥያቄ አለን የሚሉትን ሊጠቃቀሱልን ይችላሉ። ኢትዮጵያ ውስጥ ከስልሳ በላይ የፖለቲካ ድርጅቶች እንዳሉ የታወቀ ነው። በእኛ አመለካከት ኢትዮጵያ ውስጥ ያሉት የፖለቲካ ድርጅቶችን ስንገመግማቸውና ስናያቸው ካለው ዋ ገዢ መራ ብዙዎቹ አብረው እየሰሩ ከመኖራቸውም በላይ የኢትዮጵያን ሕዝብን ማሳጥተው አሳልፈው የሰጡ መሆናችን ከገመገብን በኋላ እና ካወቅን በኋላ እኛ የራሳችንን አካሄድ መርጠን ሄደናል። አሁን የሀገሩ ሁኔታ ባለበት ደረጃ ተቃዋሚዎች በስልጣን ላይ ካለው አካል ጋር በድርድር ላይ ይገኛሉ። በእርሶ በኩል ወይም በድርጅቱ ምን ስልት በበኩላችሁ ቀርጻችኋል? ከሌሎችስ የተለየ አካሄድ አለን የሚሉት ካለ። በድርድር እንደማይፈታ ሁሉ በእኛ በኩል አቋም ወስደናል። አሁን በእኛ በኩል ያሰብነውና ወደፊትም ልናረገው የፈለግነው ዋና ዋና ጉዳይ ምንድን ነው? ሰዎች በአጠቃላይ በዚህ ሽግግር መንግስት ውስጥ ተሳታፊ ሆነው ኢትዮጵያ ውስጥ አዲስ መንግስት እንዲዋቀርና የመጀመሪያው ትግላችን እየሆነ ነው የሚሄደው። በመጀመሪያ ደረጃ በአፈጻጸም ደረጃ ያሉትን ጉዳዮችን ስርዓቱ መለወጥ አለበት ብለን ነው የተነሳ ነው። ሌላ በኩል ደግሞ ስንመለከተው በአጠቃላይ ኢትዮጵያ ውስጥ ያሉትን እንቅስቃሴ አብዮታዊ እንቅስቃሴዎችን ያመጣው ህዝቡ። ይህ ህዝብ ደግሞ ሞቶበታል፣ ተደብድቦበታል፣ ታስሮበታል። አንድም የፖለቲካ ድርጅት አጠገቡ ሳይኖር ነው ብቻውን ሆኖ ፈተናውን እየተፈተነ አሁንም በጥያቄው መሰረት እና ወደፊትም እየጠየቀ ያለው። ጌታቸው ጠቅላይ ለጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ